ወደ ቀጣዩ ዘገባ ስናልፍ ካለፈው አርብ ጀምሮ ውሃ በመቋረጡ ምክንያት ችግር ውስጥ መሆናቸውን የገለጹት የአምቦ ዩኒቨርሲቲ አዋሮ ግቢ ተማሪዎች ከትናንት ጀምሮ ደግሞ መብራት ተቋርጧል፣ መቋረጡ ተሰምቷል። የውሃና የኃይል መቋረጡን ተከትሎ የግቢው ተማሪዎች በሙሉ ተቃውሞ ሲያቀርቡ አስለቃሽ ጢስ እንደተወረወረባቸውና እንደተደበደቡም አንዳንድ ተማሪዎች ገልጸዋል። የአፋን ኦሮሞ ዝግጅት ባልደረባ ጃለኔ ጋመዳ ያጠናቀረችውን ሪፖርት ጽዮን ግርማ ታቀርባለች። የአምቦ ዩኒቨርሲቲ አዋሮ ግቢ ተማሪ ጫልቺሳ ሬቡ ለአሜሪካ ድምጽ እንደተናገረው ካለፈው አርብ ጀምሮ ከተቋረጠው የውሃ አገልግሎት በተጨማሪ እረቡ ምሽት መብራት ሲጠፋ የግቢው ተማሪዎች በሙሉ ከየመኝታ ክፍላቸው ወጥተው በአንድ ላይ ተቃውሞ እንዳሰሙ ያስረዳል። በቦታው እንደነበር የሚናገረው ይሄ ተማሪ መብራት የጠፋው የተማሪዎች የጥናት ሰዓት ላይ በመሆኑ እንዴት እናጥና የሚል ጥያቄን ያዘለ ተቃውሞ እንዳቀረቡ ይናገራል። ን ግቢው ውስጥ የሰፈረው የፌደራል ፖሊስ ብዛትና የተማሪው ቁጥር መሳለ መሳ ነው። የፌደራል ፖሊስ አባላት የተማሪውን ተቃውሞ ሲመለከቱ አስለቃሽ ጢስ ወረወሩ። ተማሪው ወዲያውኑ ወደየአቅጣጫው ተበታተነ ገሚሶቹ ወደ ተማሪዎች መዝናኛ አዳራሽ፣ ሌሎቹ ወደ መኝታ ክፍላቸው አንዳንዶች አንዶች ወደ ያገኙበት ሸሹ። ፖሊሶቹ ወደየመኝታ ክፍላቸው እየገቡ እንባ አስምጪውን ጢስ እንደወረወሩባቸው የሚናገረው ተማሪ ጫልቺሳ ጭሱን መቋቋም ያቃታቸው ተማሪዎች መኝታ ክፍላቸውን እየከፈቱ መውጣታቸውን ይገልጻል። ከዚያም ፖሊስ ተማሪዎቹን ወደ መሬት አውርዶ በግቢው ንጣፍ ወይም ደግሞ ኮብልስቶን ላይ እስከ ሌሊቱ 8 ሰዓት ስፖርት እያሰራ እንደ ቀጣቸው ተናግሯል። ዛሬ ገብተን እንድንማር የተነገረን ቢሆንም በአንድ ትምህርት ቤት ውስጥ ሊኖር የሚገባው ተማሪና አስተማሪ ብቻ ነው። በዩኒቨርስቲው ቅጥር ግቢ ውስጥ በተማሪው ቁጥር ልክ ሰፍሮ የሚገኘው ፌዴራል ፖሊስ ግቢውን ለቆ ይውጣ፣ ያለበለዚያ የምንደበደብበትን ቀን ስለማናውቅ ክፍል ገብተን አንማርም አልን። በዚህም ምክንያት ዛሬም የመማር ማስተማር ሂደቱ እንደተቋረጠ የሚገልጸው ተማሪ ጫልችሳ ማክሰኞ በውሃ ማመላለሻ ወይም ቦቴ መኪና ውሃ ቢመጣላቸውም መጠኑ ትንሽ በመሆኑ እንዳልተዳረሳቸው ይናገራል። በዚህ ጉዳይ ላይ ያነጋገርናቸው ሌሎች ተማሪዎች በውሃ መጥፋት ለበሽታ እንዳረጋለን እየደረሰብን ባለው ድብደባም በሽተኛ እንሆናለን የሚል ስጋት እንዳላቸው ጠቁመዋል። ካለፈው አርብ ጀምሮ በአምቦ ዩኒቨርሲቲ አዋሮ ግቢ የውሃ አገልግሎት በመቋረጡ ተማሪዎች የሚጠጡት የሚታጠቡበትና ለመጸዳጃ አገልግሎት የሚጠቀሙበት በማጣታቸው ችግር ውስጥ መውደቃቸው እንደተናገሩ መዘገባችን ይታወሳል። ይህንኑ በተመለከተ ማብራሪያ እንዲሰጡን ለአምቦ ዩኒቨርሲቲ ምክትል ፕሬዚዳንት ዶክተር ላቀው ወንድሙ ተደጋጋሚ ሙከራ አድርገን ስልካቸው ሳይነሳ በመቅረቱ ልናገኛቸው ሳንችል ቀርተናል። የአዋሮ ግቢ የተማሪዎች ዲን አቶ አበበ መንግስቱን ትናንት አግኝተናቸው ውሃውን በተመለከተ ላቀረብንላቸው ጥያቄ በአምቦ ከተማ ከተቋረጠው የውሃ ችግር ጋር ተያይዞ በግቢው ውስጥም ጥቂት ችግር እንደነበር ገልጸው፣ ነገር ግን አሁን ውሃ በመምጣቱ ችግሩ እንደተቋለለ አስረድተው ነበር። ለተቋረጠው አገልግሎት ተቃውሞ ያሰሙ ተማሪዎችም እንዳልተደበደቡ ነግረውን ነበር። ትናንትናና ዛሬ የተፈጠረውን ሁኔታ አስመልክተን መልሰን ብንደውልላቸውም ስብሰባ ላይ ናቸው ከሚል መልስ ውጭ ልናገኛቸው ሳንችል ቀርተናል።